አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ውስጥ ያሉ ተቃዋሚዎች ድምፅ ተሰማ፣ ኢቦላን በሚመለከት ለውጥ የሚታይበት ሁኔታ ሊኖር እንደሚችል ተገለጸ፣ የደቡብ ሱዳን ስደተኞች፣ የጋምቤላ ኑሮ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን ጋዜጣ ድረገጽ በያዝነው ሳምንት ባወጣው ጽሑፍ ኤርትራ ውስጥ ያሉ ተቃዋሚዎች በፕሬዚደንት ኢሳያስ ላይ ጫና እያሳደሩ ነው ይላል። ኤርትራ ከአፍሪካ አስከፊ ጭቆና ያለባት ዝግ ሀገር ናት። በሀገሪቱ የውጭ ጋዜጦች የሉም፣ ዓለም አቀፍ ሚዲያም ለሀገሪቱ ተደራሽነት የለውም ይላል ጽሁፉ። በዚህ ሁኔታ ታዲያ ሁለት የተቃዋሚ ቡድኖች አባላት ከጸጥታ አንጻር አስተማማኝ በሆነ ግንኙነት በኩል በሀገሪቱ ስላለው ሁኔታ ለጋርዲያን ጋዜጣ አስረድተዋል። ውሃን የኤሌክትሪክ መብራትንና ነዳጅ ዘይትን የመሳሰሉት መሠረታዊ አቅርቦቶች ጠፍተዋል። የምግብ ዋጋም በጣም ውድ በመሆኑ መካከለኛ ገቢ ያላቸው ቤተሰቦች እንኳን ሳይቀሩ በቂ ምግብ አያገኙም ሲሉ ለጋርዲያን ጋዜጣ እንደተናገሩ ዘገባው ጠቁመዋል። ተቃዋሚዎቹ ቀጥሎም አስመራ ውስጥ ውጥረት ሰፍኗል። በኤርትራ የሚረዱት ደምሄት በሚል ስያሜ የሚታወቁት የትግራይ ህዝባዊ ዲሞክራሲያዊ ንቅናቄ አባላት ቅጥረኞች በጭነት መኪናዎች ሆነው አስመራን ከበዋል። ለመጨረሻው የግዴታ ወታደራዊ አገልግሎት እንዲሄዱ የተጠበቁት ሰዎች አራት መቶ ሆኖ ሳለ በቦታው የተገኙት አምሳ ብቻ በመሆናቸው ደምሂት ተመልማዮቹን ለማስገደድ ከቤት ቤት እየተዘዋወረ አፈሳ ማካሄዱ አይቀርም ሲል ከሁለቱ የተቃውሞ አባላት አንደኛው እንደተናገረ ጋርዲያን ድረገጽ ዘግቧል። ኤርትራ ውስጥ መጠጊያ ያገኘው ደሚት የተባለው የኢትዮጵያ መንግስት ተቃዋሚ ቡድን ከኤርትራ መንግስት የጦር መሳሪያና ወታደራዊ ስልጠና ያገኛል። አንድ በያዝነው ወር የወጣ የተባበሩት መንግስታት ድርጅት ዘገባ 20 ሺህ የሚሆኑ ኤርትራ ውስጥ የሚንቀሳቀሱ የትግራይ ህዝባዊ ዴሞክራሲያዊ ንቅናቄ የተባለው ድርጅት አባላት የፕሬዚደንት ኢሳያስን የጸጥታ ጥበቃ ያጠናከራሉ፣ በአንድ በኩል የኢትዮጵያ ተቃዋሚነት ስራ ያካሂዳሉ ሌላ በኩል ደግሞ የፕሬዚደንት ኢሳይያስን መንግስት ይጠብቃሉ፣ ይላል ዘገባው። ከፕሬዝደንት ኢሳይያስ አፈወርቂ ጋር አንድ ዘር የሆኑት የደምሄት አማጽያን የፕሬዚዳንቱ የግል ታማኞች ተደርገው ይታያሉ። ከቅርብ ዓመታት ወዲህ በሀገሪቱ ወታደራዊ ኃይል ላይ ብዙም እምነት የላቸውምና ሲል ጋርዲያን ጋዜጣ ላይ የወጣው ዘገባ ያትታል። ባለፈው ዓመት ጥር ወር ላይ ተነስቶ የነበረው ወታደራዊ አመጽ ከከሸፈ ወዲህ የደሚት ተዋጊዎች ለፕሬዚደንት ኢሳያስ ሕልውና ቁልፍ ቦታ ይዘዋል። ከሁለት ዓመታት ገደማ በፊት በአገር ውስጥ የተጀመረው ተቃውሞ ወታደራዊ አገልግሎቱን የሚቃወሙ መፈክሮች በየቦታው ለመበተን እንደቻሉ፣ ሰዎች በግላጭ መፈክሮቹን ሲያነቡ የሚያሳይ ቪዲዮ በድብቅ እንደወጣ፣ ሰዎች ቡና ቤቶች ተቀምጠው በመንግሥት ላይ ያላቸውን ቅሬታ በግልጽ እንደሚናገሩ፣ ከፍተኛ ባለሥልጣኖች ሳይቀሩ በመንግስቱ ላይ በግላጭ እንደሚያማርሩ ከተቃዋሚዎቹ አንዱ ለጋርዲያን እንደተናገረ ዘገባው ጠቅሷል። በምዕራብ አፍሪቃ የተዛመተው ኢቦላ ሁኔታ አዎንታዊ ለውጥ የሚታይበት እንደሚመስል ዌልካም ትራስት የተባለው ለኢቦላ የሙከራ መድኃኒቶችና ክትባቶች ገንዘብ የሚያቀርበው ተቋም ስራ አስኪያጅ መናገራቸውን ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። የዶክተር ጀረሚ ፋረር ጽሑፍ የወጣው ፋረር ድረገጽ ላይ ሲሆን ኢቦላን በሚመለከት ገና ብዙ የጨለሙ ነገሮች ቢኖሩም ብርሃን ሲፈነጥቅ ለማየት የሚቻልበት ሁኔታ እየተከሰተ ነው ብለዋል። ስለታየው መሻሻል ስናወራ ውሎ አድሮ ስኬት ቢገኝም እንኳን በኢቦላ የሚሞቱ ሰዎች ቁጥር ይቀንሳል ወይም መተላለፉ ያቆማል ማለት አይደለም። የኢቦላን መዛመት ወደሚያበቃበት መጀመሪያ እንኳን አልተጠጋንም። ይሁንና የማብቂያውን ጅምር ላይ እየደረስን ሊሆን እንደሚችል አንዳንድ ምልክቶች ያሳያሉ ሲሉ ዶክተር ፈራር እንደገለጹ ጋርዲያን ዘግቧል። የዓለም የጤና ድርጅትም ላይቤሪያ ውስጥ በኢቦላ የሚያዙ ሰዎች ቁጥር እንደቀነሰ ሲያስረዳ የሚቀበሩ አስከሬኖች መቀነስ እንደጀመሩ፣ በሆስፒታሉም አንዳንድ ባዶ አልጋዎች እንዳሉ ጠቁመዋል። ነገር ግን ኢቦላ እየጠፋ ነው የሚል ግምት ላይ መድረስ እንደማያስፈልግ አያይዞ ማስጠንቀቁን ጋርዲያን ዘግቧል። ምናልባት ስለ ኢቦላ በሽታና እንዴት እንደሚዛመት፣ እንዴት መከላከል እንደሚቻልና አስከሬኖች እንዴት መቀበር እንዳለባቸው ማኅበረሰቦችን ለማስተማር የሚደረገው ሰፊ ዘመቻ ሳይረዳ እንዳልቀረ ዘጋርዲያን ድረገጽ ጽፏል። ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያ ጋምቤላ የተጠለሉት የደቡብ ሱዳን ስደተኞች በጎርፍ መጥለቅለቅና በግጭት መሃል ተቀርቅረዋል ይላል። ደቡብ ሱዳን ውስጥ ባለው ግጭት ምክንያት ወደ ኢትዮጵያ የተሰደዱት የሰባ ዓመት ዕድሜ አዛውንት ማርታ ኒያኩክ ባለቤታቸው ሞተዋል፤ ሴት ልጃቸውና ሁለት ወንዶች ልጆቻቸው የገቡበት አልታወቀም። ሁለት ልጆቻቸው ግን ከግጭቱ ተርፈዋል። ከደቡብ ሱዳን ድንበር 50 ኪሎ ሜትር ርቆ በሚገኘው ሌክቶር በተባለው የስደተኞች ሰፈር ተጠለዋል። የአልኮል መጠጥ የሚጠምቁበትን ስራ ጭንቅላታቸው ላይ ተሸክመው ልብሳቸው በጎርፍ ውሃ ተነክሯል። በጎርፍ ከመጥለቅለቅና ከግጭት የትኛውን ይመርጣሉ ሲባሉ ታዲያ ከግጭት ጎርፍ ይሻላል ብለዋል ኒያኩክ። ዓለም አቀፍ የረድኤት ድርጅቶች ጎርፍ ወደሌለበት ሰፈር እንዲያዛውራቸው ተስፋ ያደርጋሉ። ወደ ሁለት መቶ ሺህ የሚጠጉ አብዛኞቹ ኒዮሮች ከሦስት የደቡብ ሱዳን ሰሜን ምስራቅ ክፍላተ ሀገር ሸሽተው በጋምቤላ ክልል ተጠግተዋል። ኢትዮጵያ መንግስት፣ የተባበሩት መንግስታት ድርጅትና የረድኤት ድርጅቶች ምግብ፣ ውሃና የሕክምና አገልግሎት ያቀርቡላቸዋል። በስደተኞቹ ሰፈሮች የነበሩት ጎጆዎችን፣ መንገዶችን፣ መጸዳጃዎችን፣ ወፍጮ ቤቶችንና የውሃ ጉድጓዶችን ከመሳሰሉት ሰማንያ ከመቶዎቹ በጎርፉ መጥለቅለቅ ወድመዋል መንገዱም በጎርፍ ስለተጥለቀለቀ በተባበሩት መንግስታት ድርጅት ሄሊኮፕተር ወይም በጎርፍ ከተጥለቀለቆ ባሮ ወንዝ በሚነሱ የጭነት ጀልባዎች ብቻ ነው ወደ ስደተኞቹ ሊደረስ የሚችለው ይህ ሁኔታ በሌቾር ካምፕ የወባ የኢንፍሉዌንዛ እና የተቅማጥ በሽታ ያስከትላል የሚል ስጋት አሳድሮ ነበር የሚያስገርመው ግን ሁኔታው እዛ አልደረሰም ሲሉ የድንበር አልባ ሐኪሞች ምክትል ኃላፊ ብራይስ ጋርኔ እንደተናገሩ ብሉምበርግ ዘግቧል። በሀገራቸው ከሚካሄደው ግጭት የሸሹ ሶማሌዎችንና ከፖለቲካ ጭቆና የሸሹ ኤርትራውያንንም የምታስተናግደው ኢትዮጵያ ኬንያን አልፋ ከአፍሪቃ ትልቋ የስደተኞች መጠጊያ ሀገር ሆናለች ሲል የተባበሩት መንግስታት ድርጅት እንደገለጸ ብሉምበርግ የዜና አገልግሎት ጠቁሟል።